ላችሁ ዛሬ ማክሰኞ ሚያዝያ 11 2014 ዓ ም ሳችን ጀመረ ከህወሀት ጋር ግንኙነት አላቸው በሚል ተጠርጥረው ተዘግተው ከቆዩ ሆቴሎች ከሰሞኑ ተከፍተው ወደ ስራ መግባታቸው ተገለጸ። የተከፈተው ከመጋቢት አስር ጀምሮ ነው። ተዘግቶ የቆየው ደግሞ ከሀምሌ አስራ ሁለት ሁለት ሺህ አስራ ሶስት ጀምሮ ነው የተዘጋው። ያለፈው ሰኔ ሀያ ስምንት ሁለት ሺህ አስራ ሶስት መጋቢት ሰባት ተከፈተ። ሰራተኛ በእርግጥ ወደ 60 ፐርሰንት እንደዚህ ተመልሷል። አዲስ አበባ ውስጥ ከሚገኙ የሆቴል ባለንብረቶች መካከል የተወሰኑትን ቀንጨብ አድርገን ነው ያሰማናችሁ። በዚህ ዙሪያ የተሰናዳው ዘገባችንን ከዜናው በኋላ ታዳምጡታላችሁ። አዲስ አበባ በሚገኘው የሩሲያ ኤምባሲ ደጃፍ ላይ ለሰልፍ ከተገኙት ወይም ተሰልፈው ከተገኙት ወጣቶች መካከል ነዋሪዎች መካከል አንዱን እናሰማችሁ። የቀድሞ ወታደሮች ነን። ስራ ማግኘት ስላልቻልን አሁን እዚህ የራሻ ኤምባሲ ይቀጥራል ተብሎ በተነገረ መሰረት ዶክሜንታችን ይዘ መተናል። ምንድን ነው ይዘ የመጣው? የሰራዊት ቤት መለቀቂያ ማስረጃ ይዜ መጥቻለሁ። ለአንድ ለአስራ ምናምን አመት አገልግያለሁ። አሁን ግን የእንጀራ ጉዳይ ሆኖ በተነገረ መሰረት እዚህ ራሻ ኤምባሲ ውስጥ ቅጥር አለ ስለተባለ መተናል። በዚህ ዙሪያ ከተሰናዳው ዘገባ ላይ ቀንጨብ አድርገን ነው ያስደመጥ ናችሁ። የሩሲያ ኢምባሲም በጉዳዩ ላይ ምላሽ ሰጥቷል። ዝርዝሩን ቆየት ብላችሁ ታደምጣላችሁ። ሌሎች በርከት ያሉ ቅንብሮችንም ለምሽቱ ይዘንላቸዋል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮቻችን የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን እያቀናበርልን ይገኛል። በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋው፣ በዌብና ማህበራዊ ድረገጽ አሰናጅ አበባየው ገበያው እስከ ምሽቱ አራት ሰዓት አብረውን ይቆያሉ። እናንተ ማብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማ በወብሳይታችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዓለም አቀፍ ዜናዎቻችንን ውሰዳችሁ አብረን እንቆይ። ጤና ያስጥለኝ እንደምናመሻችሁ የምሽቱን ዜና የማሰማችሁ ቆንጅ ይታየ ነኝ። የሩሲያ ኃይሎች ዶኔትስክ እና ሉሃንስክን ለመቆጣጠር እየሞከሩ መሆናቸውን ዩክሬን አስታወቀች። የዓለም የጤና ድርጅት በተለያዩ የዩክሬን አካባቢዎች ውጊያው መባባሱ የእርዳታ ተደራሽነትን እያስተጓጎለ መሆኑን ገልጿል። ዝርዝሩን ስመኝሽ የቆየ ታቀርበዋለች። ሩሲያ በዩክሬን ምስራቃዊ አካባቢ የሚገኙትን ሁለቱን ስትራቴጂካዊ ስፍራዎች ሙሉ በሙሉ ከተቆጣጠረች ከስምንት ዓመት በፊት ከያዘቻት ከክሬሚያ ጋር የሚያገናኛት መስመር ይከፈታል። የዩክሬን ጄኔራል በመግለጫቸው ሩሲያ በመላ ሀገራችን ሰላማዊ ሰዎችን ኢላማ ያደረገ የሚሳይል የአየር ጥቃት ቀጥላለች ብለዋል። ከዋና ከተማ ኪየቭ ዙሪያ ካሉ አካባቢዎች ኃይሎቿን ያወጣችው ሩሲያ በምስራቅ ዩክሬን ላይ አይቀሬ ሲባል የቆየውን ጥቃት ጀምራለች። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሁኔታውን ሲገልጹ የሩሲያ ኃይሎች ዶንባስን ለመያዝ ለረጅም ጊዜ ሲዘጋጁበት የነበረውን ጥቃት ከፍተዋል ብለዋል። ሩሲያ በበኩሏ ማሪዮፖል የሚገኙ የዩክሬን ወታደሮች እስከ ዛሬ ማክሰኞ ከቀትር በኋላ ባለው ጊዜ ትጥቅ እንዲፈቱ አዲስ ቀነ ገደብ አስተላልፋለች። ሩሲያ ትጥቃችሁን የምትፈቱ ሕይወታችሁን ታተርፋላችሁ ብትልም ዩክሬን ማሪዮፖልን ለሩሲያ ፈጽሞ አሳልፋ እንደማትሰጥ ያስታወቀች ያስታወቀችው ሩሲያ ሌሊቱን ምስራቅ ዩክሬንን ጨምሮ በተለያዩ አካባቢዎች ከ1200 በሚበልጡ ኢላማዎች ላይ የሚሳይልና የመድፍ ጥቃት እንዳደረሰች ያስታወቀች ሲሆን የሰብዓዊ ረዴት ባለስልጣናት ማሪዮፖልን ጨምሮ በሩሲያ ጥቃት አብዝተው በተመቱ አካባቢዎች ላሉ ሰዎች እርዳታ ለማድረስ የሚደረገው ጥረት እየተስተጓጎለ መሆኑን ገልጸዋል። የዩክሬን ምክትል ጠቅላይ ሚኒስትር አይሪና ቬሬቹክ ዛሬ በሰጡት ቃል ከሩሲያ ጋር ስምምነት ላይ ለመድረስ ስላልተቻለ ለሶስተኛ ተከታታይ ቀን የሰብዓዊ ረዳት ማስተላለፊያ መስመር መክፈት አልተቻለም ሲሉ አስረድተዋል። የተባበሩት መንግስታት ድርጅት የሰብዓዊ ረዳት ጉዳዮች ኃላፊ ማርቲን ግሪፊትስ በበኩላቸው ሰላማዊ ሰዎችን መርዳት እንድንችል ሁለቱ ወገኖች ተደራድረው ትርጉም ያለው ተኩስ አቁም ማድረግ ይኖርባቸዋል ሲሉ አሳስበዋል። የዓለም ጤና ድርጅትም ውጊያው የሕክምና እርዳታ ለማድረስ እንዳይቻል ማድረጉን ያስታወቀ ሲሆን በዩክሬኑ ጦርነት የጤና ጥበቃ ተቋማት ላይ 147 ጥቃቶች መድረሳቸውንና ቢያንስ 73 ሰዎች ሲገደሉ 52 ሰዎች መቁሰላቸውንም አረጋግጠናል ብሏል። በዩክሬን ልቪቭ ከተማ የሚገኙት የድርጅቱ ቃል አቀባይ ባኑ ባትና ጋር እንዲህ ብለዋል። በአንዳንዶቹ የሀገሪቱ አካባቢዎች ውጊያው መባባሱ ወደ ተጎዱት ስፍራዎች አቅርቦት ለማድረስ የምንጠቀምበትን መስመር በእጅጉ ሊያሰናክልብን ይችላል። ይህንኑ ታሳቢ አድርገን እርዳታውን በርከት አድርገን ለጤና ጥበቃ ሚኒስትሩ በመስጠት ላይ እንገኛለን። በሌሎችም አካባቢዎች መጋዘኖችን በማዘጋጀት አቅርቦቶች በማስገባት ችግር ላይ ላለው ሕዝብ መድረስ የምንችልበትን መንገድ በማጥናት ላይ ነን። ማሪውፖል ከተማ መግባት እንደማይቻል የጠቆሙት ባለስልጣኑ በዚያ የጤና ጥበቃ አገልግሎቱ እጅግ አስከፊ ሁኔታ ላይ እንዳለ ስጋት አለን ብለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከአጋሮች ጋር በቪዲዮ አማካኝነት ይነጋገራሉ። ውይይቱ ለዩክሬን የሚደረገውን እርዳታ ለመቀጠል እና ሩሲያን በተጠያቂነት ለመያዝ በሚደረጉ ጥረቶች ላይ የሚያተኩር መሆኑን ዋይት ሀውስ አመልክቷል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን በበኩላቸው ከኢኮኖሚ ባለስልጣኖቻቸው ጋር ባደረጉት ውይይት በዩናይትድ ስቴትስ እና አጋሮቿ የተጣለብን ማዕቀብ ምንም አልጎዳንም ማለታቸው ተጠቅሷል። ሩሲያ ዩክሬን ላይ ያደረሰችው ወረራ የዓለም ኢኮኖሚ እድገትን ዝግ እንደሚያደርግ ዓለም አቀፍ የገንዘብ ድርጅት አይ ኤም ኤፍ ዛሬ ባወጣው ሪፖርት አስታውቋል። እንደ አውሮፓውያን አቆጣጠር ባለፈው 221 ዓ.ምት የዓለም ምጣኔ ሀብት በስድስት ነጥብ አንድ ከመቶ አድጎ እንደነበረ ገልጾ ዘንድሮ ግን የሚያድገው በስድስት ነጥብ ስድስት ከመቶ ብቻ እንደሚሆን አይኤምኤፍ ተንብየዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፍልስጤማውያን ታጣቂዎች ከወራት በኋላ ዛሬ ለመጀመሪያ ጊዜ ወደ ደቡባዊ እስራኤል ሮኬት መተኮሳቸውን አሶሽየትድ ፕሬስ ዘገበ። ባጸፋው እስራኤል በደቡባዊ ጋዛ ሰርጥ የአየር ጥቃት ያደረሰች ሲሆን በጥቃቱ ኢላማ ያደረገቻቸው የሐማስ የጦር መሳሪያ ማምረቻ ስፍራዎችን መሆኑን የእስራኤል የጦር ኃይል አስታውቋል። በጥቃቶቹ በሰው ላይ ምን ጉዳት እንደደረሰ አልተገለጸም። እስራኤል ከጋዛ ሰርጥ ለሚተኮሱ ሮኬቶች ጋዛን የሚያስተዳድረውን ታጣቂ ቡድን ሐማስን ተጠያቂ ታደርጋለች አዘው የሮኬት ጥቃቶች ሲደርሱባት የአየር ድብደባ ታካሂዳለች። የየመን ሁቲ አማጽያን ልጆችን በተዋጊነት ላለማሰለፍ መስማማታቸውን የተባበሩት መንግሥታት ድርጅት ገለጸ። የመንግስታቱ ድርጅት እንዳስታወቀው የየመን ሁቲ አማጽያን ልጆችን በውጊያ ላለማሰማራት መስማማታቸው ታውቋል። የመንግስታቱ ድርጅት ቃል አቀባይ እንደገለጹት አማጽያኑ ልጆችን በውጊያ እንዳያሰማሩ፣ እንዳይመለምሉ እና ህጻናትን እንዳይገድሉ፣ ትምህርት ቤቶችንና ሆስፒታሎችን እንዳያጠቁ የተዘጋጀ የድርጊት መርሃ ግብር ነው የፈረሙት። አማጽያኑ በስድስት ወር ጊዜ ውስጥ በሰራዊት ውስጥ ያሉ ልጆችን ለመልቀቅ መስማማታቸውን የድርጅቱ ቃል አቀባይ አመልክተዋል። ሰባት ዓመታት ባስቆጠረው የየመን የእርስ በርስ ጦርነት በሺዎች የተቆጠሩ ልጆች ተዋግተዋል። የተባለውን የድርጊት እቅድ ሁቴዎቹ የልጆችን ደህንነት ለመጠበቅ ተብሎ የተዘጋጀ ሲሉ ገልጸውታል። የተባበሩት መንግስታት ድርጅት በዓለም አቀፉ ማህበረሰብ የሚታወቀው የየመን መንግስትም እንደ አውሮፓውያን አቆጣጠር በ2014 ተመሳሳይ ሰነድ እንደፈረመ አስታውሷል። አፍጋኒስታን ዋና ከተማ ካቡል በሚገኝ የሺያ ሙስሊሞች መንደር ባለ የወንዶች ልጆች ትምህርት ቤት ላይ ዛሬ በተከታታይ የቦምብ ፍንዳታ መድረሱን ፖሊሶች ገለጹ። ፍንዳታው ቢያንስ ስድስት ሰዎች መግደሉንና ሌሎች አስራ አንድ ሰዎችን እንዳቆሰለ ነው የካቡል ፖሊስ ያስታወቀው። ትምህርት ቤቱ የሚገኘው እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ካሁን ቀደም ደጋግሞ የጥቃት ኢላማ በሚያደርገው የሀዛራ ማህበረሰብ መኖሪያ አካባቢ እንደሆነ ነው የተገለጸው። እስካሁን ጥቃቱን ያደረስኩት እኔ ነኝ ብሎ የወጣ ወገን የለም። በመጨረሻም በዩናይትድ ስቴትስ የኮቪድ-19 ነክ ዜና በአውሮፕላኖችና በሌሎችም የህዝብ ማጓጓዣዎች ላይ ተሳፋሪዎች ያፍና የአፍንጫ መሸፈኛ ጭንብል እንዲጠቀሙ ማስገደድ ህገ ወጥ ነው በማለት የፌዴራል ፍርድ ቤት ዳኛ ያስተላለፉትንና የባይደን አስተዳደርን ፖሊሲ የሚቀለብሰውን ውሳኔ እያጠናው መሆኑን ዋይት ሀውስ አስታወቀ። የፍሎሪዳ ታምፓ ከተማ ፌዴራል ፍርድ ቤት ዳኛ ካትሪን ኪምባል የጤና ባለስልጣናቱ ጭንብል መጠቀምን ግዴታ በማድረግ ህግ ተላልፈዋል ብለዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ ተሿሚዋ ዳኛ አክለው የበሽታ መቆጣጠሪያና መከላከያ ማዕከሉ ሲዲሲ መመሪያው ያስፈለገበትን ምክንያት አላሳወቀም፣ ትክክለኛውን አሰራርም አልተከተለም ብለዋል። ሲዲሲ በአውሮፕላንና በሌሎች የህዝብ መጓጓዣዎች ላይ ማስክ የመጠቀም ግዴታውን በ15 ቀን እንዳራዘመው ይታወሳል። የዳኛዋ ትዕዛዝ ስራ ላይ ይውል እንደሆነ ወይም የባይደን አስተዳደር ውሳኔውን ሊያሳግድ ይሞክር እንደሆነ ግን ለጊዜው የታወቀ ነገር የለም። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ ቆንጅታየን፣ ላለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሚያዝያ 11 2014 ዓ ም ዝግጅቶቻችንን ነው በመከታተል ላይ የምትገኙት። የዋጋ ንረትን ለማረጋጋት የግብርና ውጤቶችን በቀጥታ ለተጠቃሚው የሚያደርስ አዲስ የበይነ መረብ መገባበያ ስርዓት መዘርጋቱን ፐርፐዝ ብላክ የተሰኘ ተቋም አስታወቀ። እያንዳንዱ ነጋዴ ይመጣል። እኛ ጋር በዚሁ ዋጋ ትሸጣለ። ሴጥን ካልሸጥ ዋጋ ላይ ያነሱ ስለሚሄዱት እኛ ራሳችን ለምን ነበር የምንሸጠው? ብዙ ገበሬዎች ተጎጂዎች ናቸው። እንደዚህ አይነት ጥሩ ነገር እየሰሩ የማር ምርታቸውን ወይም ደግሞ የእርሻ ምርታቸውን በአግባቡ መሸጣቸው በበይነ መረቡ ከሚጠቀሙ ከሚገለገሉ አንዱ ከገበሬዎች መካከል አንዱን ነው ያስደመጥናችሁ። ሙሉን ዝግጅት በሁለተኛው አጋማሽ እናሰማችኋለን። ዝግጅቶቻችንን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ቀዳሚ ዘገባችንን ውሰዳችሁ። ከህወሓት ጋር ግንኙነት አላቸው በሚል ተጠርጥረው ተዘግተው የቆዩ ሆቴሎች ተከፍተው ስራ መጀመራቸው ተገለጸ። ተዘግተው የነበሩት ሆቴሎች እንዲከፈቱ የአዲስ አበባ ሆቴል ባለቤቶች ማህበር ጥረት ሲያደርግ መቆየቱን ያስታወቁት የማህበሩ ፕሬዝደንት ወይዘሮ አስቴር ሰለሞን አሁን ላይ ሁሉም ሆቴሎች ተከፍተው ወደ ስራ መመለሳቸውን ገልጸዋል። ለወራት ተዘግተው ከቆዩ በኋላ የተከፈቱ ሆቴሎች ለተለያየ ኪሳራ መዳረጋቸውን ገልጸው ድጋፍ እንዲደረግላቸውም ጠይቀዋል። በዚህ ጉዳይ ላይ ከመንግስት አካል መረጃ ለማግኘት ያደረግነው ጥረት አልተሳካም። ሆቴሎቹ በተዘጉበት ወቅት ድርጊቱን ማንነትን ማዕከል ያደረገ እንደሆነ የሰብአዊ ተሟጋቾች ሲገልጹ ቢቆዩም መንግስት ውንጀላውን ማስተባበሉ አይዘነጋም። በዚህ ዙሪያ የሆቴል ባለቤቶቹን እና ማህበሩን የአመራሮች ያነጋገረው ኬኔዲ አባተ እንደሚከተለው ዝርዝሩን ያቀርበዋል። ደንቦችን በመተላለፍ ህውሀትን በመደገፍ እንዲሁም የመከላከያ ሰራዊትን በሚያዋርዱ ተግባራት ላይ ተሰማርተዋል በሚል ተጠርጥረው በአዲስ አበባ ለረጅም ጊዜ ተዘግተው የቆዩ ሆቴሎች በአሁኑ ወቅት ተከፍተው ወደ ስራ መመለሳቸውን ገልጸዋል። ከእነዚህ ሆቴሎች መካከል የሆነው የሆሊዴይ ሆቴል ስራ አስኪያጅ ፈቃዱ አብርሃም ሆቴሉ ከስምንት ወራት መዘጋት በኋላ መከፈቱን ለቪኦኤ ተናግረዋል። የተከፈተው ከመጋቢት አስር ጀምሮ ነው። ተዘግቶ የቆየው ደግሞ ከሐምሌ አስራ ሁለት ሁለት ሺ አስራ ሶስት ጀምሮ ነው። ኦልሞስት ስምንተኛው ወሩ ላይ የተከፈተው ማለት ነው። ሀገሪቷ ከነበረችበት ችግር አንጻር የተደረገ ነገር ነው እና ያንን በመረዳት ያው የኛም ጥያቄ ነበረው በፍጥነት ተጣርቶ ይከፈትልን የሚል ጥያቄ ነበር። በተደጋጋሚ እናንሳ ሳይነበረው አክቹዋሊ ዘግይቷል። ስራ ጀምራችኋል አሁን ላይ? አዎ በትክክል ጀምረናል። አሁን ኦልሞስት ሙሉ ለሙሉ ከፍተን ስራ ጀምረናል። የካሌብ ሆቴል ምክትል ማኔጂንግ ዳይሬክተር ጌታ ብቻ ደጀኔም እንዲሁ ሆቴላቸው ወደ ስራ መመለሱን ገልጸዋል። ሰኔ ሀያ ስምንት ነው የተዘጋው። ያለፈው ሰኔ ሀያ ስምንት ሁለት ሺ አስራ ሶስት መጋቢት ሰባት ተከፈተ። ሰራተኛ በእርግጥ ወደ ስልሳ ፐርሰንት እንደዚህ ተመልሰዋል። ተዘግቶ መክረሙ ዳፕ ይፈጥራል። በገበያ ላይ እንደ አዲስ ማስለመት ነው የሚሆነው። የሞከር እናያለን። ከምንም እንግዲህ እኛ የምንፈልገው ዋናው ነገር በደስታ መለልሻችን ጥሩ ነው። ለሰራተኛውም ለሁሉም ጥሩ ነው። ለመንግስትም ኢንክሉዲንግ ለመንግስትም ጥሩ ነው። የተለያዩ ደንቦችን በመተላለፍ ተጠርጥረው ተዘግተው የነበሩ ሆቴሎች ሲዘጉም ሆነ ሲከፈቱ በተለያዩ ጊዜያት እንደነበር የገለጹት የአዲስ አበባ ሆቴል ባለቤቶች ማህበር ፕሬዝደንት ወይዘሮ አስቴር ሰለሞን ማህበሩ ሆቴሎቹ እንዲከፈቱ ያደረገውን ጥረት አብራርተው በአሁኑ ወቅት ሁሉም ሆቴሎች መከፈታቸውን ተናግረዋል። እኛም ሆቴሎች ተዘግተው በነበረበት ጊዜ የተዘጉበትን ምክንያት አንዳንዱ ጋር ግልጽ አልነበረም። ሁለተኛ ደግሞ እነዚህ ሆቴሎች ከፍተኛ ቁጥር የሆነ የሰራተኛ መጠን ይዘዋሉ ናቸው የእነሱ አውሮ በድንገት መበተን ያሳስበናል። በዚህም ላይ መንግስትም የራሱን ገቢ ያጣ ነው። ይህንኑ አስመልክቶ በየ ደረጃው የተለያየ ጊዜ ጠይቀናል። ምንም እርግጠኛ የሆነ መልስም አናገኝም፣ እየታየ ነው። እነሱም በግል ሄደው ሲጠይቁ የተዘጋባቸው ባለሀብቶች ማለት ነው የሚያገኙትን መልስ ነው ከተለያዩ ቦታ እያገኘን የቆየ ነው። አሁን እንግዲህ በስተ መጨረሻው ሁሉም ተከፍቷል ጥሩ ነው ብለን ተቀብለን ተዘግተው ቆይተው የተከፈቱ ሆቴሎች ከአነስተኛ እስከ ባለኮከብ ደረጃ ያላቸው ሲሆኑ አጠቃላይ ቁጥራቸው ባይታወቅም ባለኮከቦቹ አስር እንደሚደርሱ አስተያየታቸውን የሰጡን ባለሆቴሎች ገልጸዋል። ምንም እንኳን አሁን ላይ ሆቴሎቹ ወደ ስራ ቢመለሱም ተዘግተው በቆዩባቸው ጊዜያት የተለያየ ኪሳራና ጉዳት እንደደረሰባቸው የሆሊዴይ ሆቴል ስራ አስኪያጅ አቶ ፈቃዱና የካሌብ ሆቴል ምክትል ማኔጂንግ ዳይሬክተር ጌታ ብቻ አብራርተዋል። በመታሸግ የተነሳ አንዱ ለምሳሌ ያደረብን ምንድ ነው? ባንክ እዳ ለመክፈል የመክፈል አቅም አልነበረ ስራ ላይ ስላልነበረን ማለት ነው። ስለዚህ ሌላ ንብረት፣ ቤት መኖሪያ ቤት ተሽጦ ሰባት ሚሊየን አጠቃላይ ወደ አስር ሚሊዮን በእዳ ለመክፈል ተገደናል። በዚህ በስምንት ወር ውስጥ በብዙ ሚሊዮን የሚቆጠረው ገቢ ድርጅቱ አጥቷል። ለመንግስትም ግብር መክፈል የሚገባውን አጥቷል። ለሰራተኛም ደሞዝ መክፈል የሚገባውን መክፈል አልቻለም። መቶ ሰባት ቋሚ ሰራተኛ ነበረ። ስለዚህ ክራይሲሱ ትንሽ ከባድ ነው። ያቺ ሰራው እስካሁን ምንም የሚያስፈልግበት ያለ ነገር የለም። የቀረበልን ነገር የለም። ባይሆን ግን በማንኛውም የቢሮ የሚያስፈልገው አንዳንድ አዋጅ የሚጠይቃቸውን ነገሮች ማሟላት ላይ ምናምን ግን ጊዜ ተሰጥቶናል። እንደዚህ አይነት ድጋፎች እንጂ በገንዘብ ደረጃ የተደረገ ወይ ደግሞ የተመቻቸ ብድር ምናምን የለም። ባለፈው አሁን የተመቻቸ ጥሩ በጥሩ ወለድ በኮቪድ ሰዓት የተመቻቸ የብድር እንትን ነበረ። በመንግስት የተመቻቸ እንደሱ አይነት ቢገኝ እንደሱ ማድረግ ቢቻል ያንቀሳቅሳል። አሁን ቶሎ ወደ ገበያው ለመመለስ ስለሚያስቸግር ለሆቴሎቹ እስካሁን ከገንዘብ ጋር በተያያዘ የተመቻቸ ድጋፍ አለመኖሩን የአዲስ አበባ ሆቴል ባለቤቶች ማህበር ፕሬዝደንት ወይዘሮ አስቴር ሰለሞንም አመልክተዋል። እንግዲህ በየግላቸው እንደ ደንበኝነታቸው ሊያደርጉ የሚችሉት ነገሮች ኖሩ ይሆናል ግን በእንደዚህ በአሁን ተዘግተው ለቆዩ ተብሎ የተለየ የገንዘብ የብድር ድጋፍ የተጀመረም ነገር የለም። አሁን የሚሰጥ የለም። እንግዲህ ስለወደፊቱ መናገር። በዚህ ጉዳይ ላይ ከመንግስት አካል ማብራሪያ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ሆቴሎቹ በተዘጉበት ወቅት ኢሰመኮና አምነስቲ ኢንተርናሽናል በሰጧቸው መግለጫዎች የንግድ ተቋማቱን የመዝጋቱ ድርጊት የትግራይ ተወላጆችን ማዕከል ያደረገ መሆኑን ጠቅሰው ይህም እንደሚያሳስባቸው መግለጻቸው ይታወሳል። ይህን ውንጀላ የማይቀበለው የአዲስ አበባ ፖሊስ በወቅቱ በሰጠው ማብራሪያ የንግድ ተቋማቱ የተዘጉት ማንነትን መሰረት በማድረግ እንዳልሆነ እንዳልሆነና ይልቁንም የተዘጉት በተለያዩ ወንጀሎች ላይ ተሰማርተዋል በሚል የተጠረጠሩ ተቋማት መሆናቸውን መግለጹ አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው በማዳመጥ ላይ የምትገኙት። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ወደ ቤንሻንጉል ጉምዝ ክልል ነው የምንወስዳችሁ። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ታጣቂዎች ላይ በመተከል ዞን ውስጥ በመንግስት ኃይሎች ተከፍቶ ነበር የተባለው ተኩስ ካለፈው ቅዳሜ ጀምሮ መቆሙን የጉህዴን ሊቀመንበር ገለጹ። የቤንሻንጉል ጉምዝ ክልል መንግስት በበኩሉ በታጣቂዎቹ ላይ የተጀመረው የህግ ማስከበር ዘመቻ እርምጃ ለጊዜው እንዲቆም የተደረገው በመንግስትና ጉህዴን መካከል የተጀመረውን የእርቀ ሰላምና የእርቀ ሰላም ሂደት የተሳካ ለማድረግ መሆኑን ገልጸዋል። ቃል አቀባዩ ጨምረው እንደተናገሩት በታጣቂዎቹ ላይ የተከፈተ ተኩስ የለም። በሰላማዊ ሰዎች ላይ የሚፈጽሙትን ትንኮሳ ለማስቆም የተደረገ የተወሰደ እርምጃ ነው ብለዋል። ናኮር መልካ ዝርዝር አለው። በቤኒሻንጉል ጉሙዝ መተከል ዞን ውስጥ በሚንቀሳቀሱ ታጣቂዎች ላይ ከሚያዚያ አንድ እስከ ሚያዝያ ሰባት ሁለት ሺህ አስራ አራት ዓ ም ድረስ ተከፍቶብናል ያሉት ተኩስ ከባለፈው ሳምንት ቅዳሜ ጀምሮ መቆሙንና ላለፉት አራት ቀናትም ምንም አይነት የተኩስ ድምፅ አለመስማታቸውን ነው የጉዴ ሊቀመንበር አቶ ግራይን ጉደታ ለአሜሪካ ድምፅ የተናገሩት። ትላንትናም፣ ትላንት ወዲያም፣ ይሁድም፣ ሳኛውም፣ ዛሬም የለም። ዳውሎ ልጆችም ዳውሎልም ያልጠዋት የቤኒሻንጉል ጉሙዝ ክልል መንግስት በታጣቂዎች ላይ የተጀመረው የህግ ማስከበር እርምጃው ለጊዜው እንዲቆም የተደረገው በመንግስትና ጉዴ መካከል የተጀመረውን የእርቀ ሰላም ሂደት የተሳካ ለማድረግ መሆኑን ገልጿል። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መለሰ በየነ ቀድሞውንም ተኩስ ተከፍቶባቸው ሳይሆን የህግ ማስከበሩ እርምጃ ሲወሰድ የነበረው በታጣቂዎቹ የሚደረጉትን ኮሳዎች በመኖራቸው ነው ይላሉ። እኛ አሁንም ቢሆን ተኩስ መክፈት አንፈልግም። ተኩስ እንዲቆም ነው የምንፈልገው። ሰላማዊ ውይይት ነው የምንፈልገው። ይሄ የቆየ ባህሪያችን ነው፣ እንደ ክልል መንግስት ሁሉ አካባቢዎች ላይ ስርዓት ማስያዝ ግን ያስፈልጋል። በቃ ይሄ ታጣቂ ነው የሚለው ህገወጥ ድርጊት ለመፈጸም ዝግጅት የሚያደረግ በተጨባጭ ተንቀሳቅሶ ንብረት ለመዝረፍ ዝግጅት እያደረገ እየዘረፈም፣ ይሄን ስርዓት ማስያዝ ነው። በክልሉ ጉዳይ ላይ ሁላችን የሚመለከተናል ብለን እስከ ተግባባን ድረስ ተሾሎክ ልኮ በዚህም በዚህም እየመጣ ጥቃት ለማድረስ ሌላ ችግር ለመፍጠር የሚያደርገውን አካል የክልሉ ጸጥታ መዋቅርና በየደረጃ ያለው ጸጥታ መዋቅራችን መከላከል ተፈጥሯዊ ባህሪ ነው እንጂ እኛ ምጽዋንና ወደ ሰላማዊ እንቅስቃሴ የሚመጡ ሰዎች ምንም አይነት ቶክስ አልተከፈተም። በካማሺ ዞን ውስጥ በመንግስትና የጉዴን ታጣቂዎች መካከል በባህላዊ መንገድ የተደረገው እርቀ ሰላም የሰመረው በጉዴን አመራሮች እና የክልሉ መንግስት ከፍተኛ ጥረት መሆኑን የጠቆሙት አቶ መለሰ በመተከል ግን ከጉዴን አመራሮች ይሄ ጥረት አልታየም ብለዋል። የጉዴን ሊቀመንበር የመጓጓዣ አገልግሎት ችግር ወደ መተከል ለማቅናት አለመመቸቱን ላቀረቡት ቅሬታም አቶ መለሰ ምላሽ ሰጥተዋል። ቡድን አመራሮች እና ሊቀንበሮቹ ሙሉ በሙሉ ወደ መተከል ሀሳባቸውን አዝሮ ልክ እንደ ከማሽ የመተከሉን ያለውን ኢንቫይሮንመንት ቶሎ በአጭር ጊዜ ተፈቶ ውይይት የሚያስፈልጋቸው ጉዳዮች ጋር ካሉ ከዚህ አካላት ጋር መወያየት መፍታት የሚቻል ነገር ካለ የክልሉ መንግስት ህግና ስርዓትን ተከትሎ የሚፈታበት ሁኔታዎች እንዲፈጠሩ ነው በኛ በኩል ያለው እንጂ በማንኛውም ሰዓት የክልሉ መንግስት እውነት ሰላም አውርደው የመጨረሻ ከዚህ በኋላ በቀጠናው ላይ ምንም አይነት ቶክስ ድምፅና የጥይት ድምፅ የማይሰማበት ደረጃ ላይ ከደረሰ ዛሬም ሙሉ እርቀ ሰላም ማውረድ ይችላል። የሚጠየቀውም ጥያቄ በአግባቡ ህግና ስርዓትን በተከተለ መንገድ ላሽ ይሰጣል። ጊዜ አይወስድበትም ክልሉ መንግስት። አቶ ግራኝ በበኩላቸው እርቁን የሰመረ ለማድረግ በመንግስት ኃይሎች እጀባም ቢሆን ምክትላቸው አቶ ደርጉ ፈረንጅ ወደ አሶሳ ማቅናታቸውን ጠቁመው ሁኔታዎች እንደተመቻቹ እርሳቸውና ሌሎችም አመራሮች ወደ አሶሳ ከዚያም እርቁ ወደሚካሄድበት ግልገል በለስ ከተማ የሚያቀኑ መሆኑን ገልጸዋል። አቶ ግራኝ አሁንም በክልሉ መንግስት ላይ ቅሬታ እንዳላቸው ገልጸዋል። የጠየቅነው አመራሮቻችን እና አጠቃላይ ምሁራን የሚባሉ ታስሮ የሚገኙ መተከል ላይ አሶሳ ላይ አመራሮቻችን ይዛ የታሰሩ ማዕከላዊ ኮሚቴያችን የጉባ ወረዳ፣ የማንዶራ ወረዳ፣ የዱላን ወረዳዎች አሰፋ እስካሁን ድረስ ስለዚህ ይርጉ አሁን በዚህ ባጭር ጊዜ ነው መተከል የምናደርገው እና እነሱ መፈታት አለባቸው። አቶ መለሰ የጎዴ ሊቀመንበር ላነሱት ቅሬታ ሲመልሱ ሌሎቹ የሚፈቱበትን ሁኔታ በቀጣይ መነጋገር፣ መዋየት ይቻላል። ህግና ስርዓትን ተከትለው የጸጥታ ስጋት የሆነ ያለውን ቡድን ቦታ ወደ ሰላማዊ ወደ እርቅ ወደ አብሮነት እናመጣለን ነው የተነጋገር ነው። ይህንን ተግባራዊ ያደርጉና በተለያየ ምክንያት በጸጥታ ችግር ተጠርጥረው የተያዙ የተከሰሱ ሰዎች ካሉ የህግ አሰራር አለው የህግ ግራውንዱን ተከትሎ የሚመለስ ምላሽ ነው የሚለው በቤኒሻንጉል ጉሙዝ መተከል ዞን ባለፉት ባለፉት ሶስት ዓመታት ውስጥ ታጣቂዎች ባደረሱት ጥቃት በርካቶች መገደላቸውንና በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው መፈናቀላቸውን ከጥቃት የተረፉ እማኞችን በመጥቀስ ስንዘግብ መቆየታችን ይታወሳል። በክልሉ መንግስትና ጎዴም መካከል የሚደረገው እርቀ ሰላምና በጠረጴዛ ዙሪያ የሚደረገው ውይይት በዞኑና ክልሉ ለረዥም ጊዜ የቆየውን የሰላም እጦት ችግር ይቀርፋል ተብሎ ይታመናል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ወደ ተከታዩ ዘገባችን እንውሰዳችሁ። ወደ አዲስ አበባ አዲስ አበባ የሩሲያ ኤምባሲ ፊት ለፊት ዛሬ ወደ ታየ ሰልፍ ነው የምናልፈው። ላለፉት ጥቂት ቀናት ኢትዮጵያውያንን ለምልመላ ይፈልጋሉ በሚል በተዛመተ ወሬ ምክንያት አዲስ አበባ በሚገኘው የሩሲያ ኤምባሲ ፊት ለፊት ተሰልፈው እንደሚገኙ በዚያ ተገኝቶ የአሜሪካ ድምጽ ዘጋቢ ያነጋገራቸው አስተያየት ሰጪዎች ተናገሩ። በመቶዎች የሚቆጠሩት ኢትዮጵያውያን የሩሲያ ኤምባሲ ከዩክሬን ጋር ባለው ግጭት የሰራዊት ምልመላ አለ የሚል ወሬ መስማታቸውን እና ለዛም ለምዝገባ መምጣታቸውን ለአሜሪካ ድምጽ ተናግረዋል። የሩሲያ ኤምባሲ ኢትዮጵያውያኑ አጋርነታቸውን ለመግለጽ የወጡ የሚል የምልመላ ዜናውን ሲያስተባብል የዩክሬን ኤምባሲ ደግሞ በጉዳዩ ላይ ምላሽ ለመስጠት እንደማይፈልግ ተናግሯል። በሌላ በኩል በኢትዮጵያ የሩሲያ ኤምባሲ ማምሻውን ባወጣው መግለጫ ኢትዮጵያውያኑ እያሳዩት እንደሆነ ስለገለጸው እና ዩክሬንን በሚመለከት በተባበሩት መንግስታት ድርጅት መድረኮች ላይ በቀረቡ የውሳኔ ሀሳቦች ላይ የኢትዮጵያ መንግስት ለሩሲያ ፌዴሬሽን ሰጥቶታል ስላለው ድጋፍ ምስጋና አቅርቦ፣ ይሁን እንጂ ዲፕሎማሲያዊ ግንኙነቶችን በሚመለከት በወጣው በ1961ዱ የቬና ስምምነት መሰረት የውጭ ዜጎችን ለሩሲያ የጦር ኃይሎች መመልመል የዲፕሎማሲያዊ ተልዕኮ አካል አለመሆኑን አመልክቷል። በመሆኑም በሩሲያ ጦር ኃይሎች ውስጥ ለመመልመል የሚቀርቡ ምንም አይነት ማመልከቻዎችን እንደማይቀበልም ኤምባሲው ባወጣው መግለጫ አስታውቋል። ዛሬ ወደ ሩሲያ ኤምባሲ አካባቢ ሄዶ የነበረውና የሩሲያን ኤምባሲ ቃል አቀባይ ያነጋገረው ገልሞ ዳዊት ዝርዝር ዘገባውን እንደሚከተለው ያሰማናል። ላለፉት ቀናት በማህበራዊ መገናኛ ብዙኃን ስዘዋወር የነበረው ዜናን ተከትሎ በርካታ ኢትዮጵያውያን በአዲስ አበባ የካ ክፍለ ከተማ ቀበና አካባቢ በሚገኘው የራሻ ኤምባሲ ለውትድርና ምልመላ በሚል ሰልፍ ላይ ናቸው። የአካባቢው ነዋሪዎች ለቪኦኤ ላለፉት ቀናት በርካታ ወጣቶች በኤምባሲው ሰልፍ ላይ ለውትድርና ምልመላ በሚል ተሰልፎ እንደነበሩ ማየታቸውን ገልጸዋል። ዛሬም ጠዋት እንዲሁም ከሰዓት ላይ ኢትዮጵያውያኑ በኤምባሲው በር ሰልፍ ላይ ነበሩ። ፈለቀ ገብረ ክዳን የአዲስ አበባ ከተማ ነዋሪ ነው። በኤምባሲው በር ላይ ነበር ያገኘውት። የቀድሞ ወታደሮች ነን። ስራ ማግኘት ስላልቻልን አሁን እዚህ የራሻ ኤምባሲ ይቀጥራል ተብሎ በተነገረ መሰረት ዶክሜንታችን ይዘን መተናል። ምንድን ነው ይዘ መጣ? የሰራዊት ቤት መለቀቂያ ማስረጃ ይዤ መጥቻለሁ። ለአንድ ለአስራ ምናምን አመት አገልግያለሁ። አሁን ግን የእንጀራ ጉዳይ ሆኖ በተነገረ መሰረት እዚህ ራሻ ኤምባሲ ውስጥ ቅጥር አለ ስለተባለ መተናል። አሁን መተን እየተጠባበቅ ነው። አንዴ ሞላ ይሉናል፣ አንዴ እንትን ያሉ ነው ያው እያንገላቱ ነው። እንግዲህ የሀምሳ ዓመት ጎልማሳው ፈለቀ ገብረ ኪዳን ላለፉት ሶስት ቀናት በኤምባሲው ደጃፍ ተሰልፎ ለመመዝገብ ቢሞክርም እንደመጣመና ያገኘ ህታለ እንግዲህ ንመትቻ ያለው ብዙ ሰዎች አሉ ዛሬ ሞልቷል የሚል ሀሳብ ነው እንግዲህ ያለው። እስካሁን ድረስ ተስፋ ቆርጠን ቆመናል። አሁን አሁን ትጠብቃለህ ወይስ ትሄዳለህ? እድሜን ለመሞከር ነገ ጠዋት ትመጣለህ እንግዲህ ሶስት ቀንም አራት ቀንም አምስት ቀንም የሚፈለጉ አስራ ስድስት ሺህ ነው ይባላል ሰላሳ ሺህ ነው ይባላል። እስካሁን የተረጋገጠ ነገር የለም ግን እንደ ማንኛውም ሰው ህዝቡን ልታያለ ምን ያህል ህዝብ ሆን ደሞላ ነገ ከነገ ወዲያ ደግሞ ምን ያህል ሰው እንደሚበዛበት ደሞ ይበዛል እና እኛም እንደ ሰው ሰው እንደሚሆኑ እንሁን ብለን ነው አሁን እዚህ መጣ ነው። መስፈርቱን ጠይቃል። ምን እንደሆነ ግን መስፈርቱ የቀድሞ ሰራዊት የሰራዊት ቤት ማስረጃ እና የቀበሌ መታወቂያ ካለ ትገባለ ነው የሚለው። ተስፋ ምንድ ነው? ከተቻለ የምትሄድበትን መንገድ ከተመቻቸ መሄድ ነው። ካልተመቻቸም ደግሞ እንደ ማንኛውም ሀገር ላይ መኖር ነው። ወጣት ቴድሮስ ስመ የቀበና አካባቢ ነዋሪ ነው። እሱም ላለፉት ቀናት በኤምባሲው ደጃፍ ሲያስተውል የነበረውን ነገር እንዲህ ያስረዳል። እኛም እዛው አካባቢ ነን፣ እንደም ኛ እዛው ሰፈር ሆነን አልሰማንም ነገሩ። ካሊ አካባቢ አብዛኛውን ወጣቶች እየመጡ ያው፣ የቀድሞ ወታደር የሆናችሁ ምናምን ነው የሚለው መሰል መስፈርቱ የራሽ ወታደር ለመሆን ሲመዘገቡ ነበር። በግፊያ ማለት ነው እና እነዛን ነገሮች አይተናል። አንድ ስምንት ቀን አስር ቀን የሆነዋል ከመጣ እና ዶክመንቶች ይዘው ምናምን ነው ሲመጡ የነበረው ወረቀቶች ይዘው ነው የሚመጡት ሊመዘገቡ ማለት ነው። እና እነዛን ነገሮች እያየን ነበር ሰሞኑ። ምን አይነት ሰዎች ናቸው? አብዛኛውን ወጣቶች አሉ እንደው አቋም ስታይ እድሜያቸው ረጅም እድሜ ከደርጋ ምናምን የተዋጋ እንኳን አይደለም የመጣው ወጣት ነው አብዛኛው። እና እነሱ ናቸው ምዝገባ ላይ ሲጋፉ ምናምን የነበረው ማለት ነው። በየቀኑ ነው የሚመጣው። ከዛሬ በኋላ ከሁለት ቀን ከሶስት ቀን በፊት የነበረው ሰው ብዙ ነው። ከራሽያ ኤምባሲ እስከ ትምህርት ቤቱ በር ድረስ የነበረ ነው ሰልፉ ራሱ። የነበረው ሰው ያስተናግዳቸው ነበር ወይስ እንደዚ ሆኖ ተሰልፈው የነበሩት? ያው እኛ አስፋልት ላይ ሆነን ስለምናይ ውስጥ ላይ ብዙ ሰው አይታየንም። በር አንድ በር ነች የምትከፈተው። ዶክመንት ነው ሲሸጋገር የምታየው። ወጥተው ያናገራቸው አካል ታይተዋል። አንዴ የሆነ ፈረንጅ ብቻ ቀርጾ ሂዷል። በዚህ ከአስፋልት ላይ ራሽያ ይሁን ምን ይሁን አናውቅም። ዛሬ ነው እንደውም ሲበትን የነበረው ፈረንጅም ነበረ። በቃ ጨርሰናል እያለ ሲበትኑ የነበሩት እነሱ ናቸው። አንተ ለመመዝገብ አልሞከርክም እንዲ እኔ ለሀገሬ ሳልዘምት ለሌለው ምን ዳ አለብኝ ሲጀመር የኛ ህዝብ በጣም እኔ ስናደር ነበር እንደ ራሴ ማለት ነው እንደ ሰውኛ መከላከያ አመት ሙሉ ወታደር መከላከያ ሁኑ እያለ ሲለምን ያልተመዘገበ ለራሽን ሲያጎበድር ነበር አበሻው ማለት ነው እና በጣም ስናደር ነበር እና እኔ ደግሞ ያንን ደግሞ አልፈልገውም መሆን ካለብን መቅደም ለሀገራችን ሰላም ነው እንጂ ሀገራችን ሰላም ላይ ሳትሆን ለነጭ ሲመዘገብ ነው ያየሁት ህዝቡ አዝኛለሁ እኔ በአዲስ አበባ ያለው የራሽያ ኤምባሲ ሰልፍ በኤምባሲው ደጅ እንደነበረ አምኖ ነገር ግን ሁኔታው እንደተባለው ለውትድርና ምልመላ አይደለም ብለዋል። ማሪያ ቸርኑኪና በአዲስ አበባ የራሽያ ኤምባሲ የፕሬስ አታች ናት። በራሽያ ኤምባሲ የታየው ሰልፍ ኢትዮጵያውያን ለራሽያ ድጋፍና አጋርነት ለማሳየት እየተደረገ ያለ ነው። ምክንያቱም ኢትዮጵያውያን የራሽያ መልካም ወዳጆች ናቸው። ራሽያም በጸጥታው ምክር ቤት በኢትዮጵያ ጎን ቆማ አጋርነት ያሳየች ሀገር ናት። የተለያዩ ሰዎች ይህ ወሳኝ እንደመሆኑ በአካል መጥተው ማመስገን ፈልገዋል። ደግሞም አጋርነታቸውንና ድጋፍ የመስጠት ፍላጎታቸውንም ገልጸውልናል። ነገር ግን እኛ ለምልመላ አልፈለግናቸውም። በዚያም እንዲሳተፉ አናደርግም። ማንነታቸውን የሚገልጹ የተለያዩ መዝገቦች ይዘው መጥተዋል። በእርግጥ ይህ ፍላጎታቸው ነው። እኛ ግን ምልመላ አናደርግም፣ ምክንያቱም የዲፕሎማሲ ተልእኳችን ይህንን አያካትትም። ደግሞም መልማይ ድርጅትም አይደለንም። ማሪያ ኢትዮጵያውያኑ በኤምባሲው ደጃፍ የተገኙት ለራሽያ አጋርነት ለማሳየጅ ብቻ ሳይሆን ራሽያ ከዩክሬን ጋር እያካሄደችው ባለው ጦርነት በገንዘብ ለመዋጋት ነው ለሚለውም የኢትዮጵያውያኑ ፍላጎት የራሳቸው መብት መሆኑን ገልጻ፣ ኤምባሲው ግን ያንን እያደረገ እንዳልሆነ በድጋሚ አስረድታለች። ራሽያ በዩክሬን ላይ ልዩ ዘመቻዋን ከጀመረች ወዲህ በርካታ ኢትዮጵያውያን በስልክ በኢሜይል እና በአካል መጥተው አጋርነታቸውን ሲያሰሙን ነበር። ይሄ የመጀመሪያ አይደለም። መሰል ድጋፍን ላለፉት ሁለት ወራት ስንቀበል ነበር። በአዲስ አበባ ያለው የዩክሬን ኤምባሲ በራሽያ ኤምባሲ እየሆነ ስላለው ሰልፍ ተጠይቆ ነበር። አንድ ስማቸው እንዲገለጽ ያልፈለጉ ባልደረባ የአዲስ አበባ የዩክሬን ኤምባሲ በጉዳዩ ላይ መልስ መስጠት አይፈልግም ሲሉ ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍላችን የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ወደ አማራ ክልል ነው የምንወስዳችሁ። ከ2013 የ12ኛ ክፍል ብሔራዊ መልቀቂያ ፈተና ጋር በተያያዘ በተማሪዎች ለተነሳው ቅሬታ የተሰጠው ምላሽ አጥጋቢ አይደለም ሲል የአማራ ተማሪዎች ማህበር አስታወቀ። በትምህርት ሚኒስቴርም ሆነ በአማራ ክልል ትምህርት ቢሮ የተሰጠው ምላሽ በንጽጽር የተሻለ ቢሆንም ጥያቄያችን ግን አልተመለሰም ብሏል የማህበሩ ፕሬዚዳንት እሸቱ ጌትነት። የአማራ ክልል ትምህርት ቢሮ ዛሬ ባወጣው መግለጫ በ2013 የ12ተኛ ክፍል መልቀቂያ ፈተና 50 በመቶና ከዚያ በላይ አምጥተው ወደ ዩኒቨርሲቲዎች መግባት ያልቻሉ ተማሪዎች በመምህራን ኮሌጆች በመደበኛ የዲግሪ መርሃ ግብር እንደሚሰለጥኑም አመልክቷል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ተከታዩን ዘገባ አሰናድታለች። የአማራ ክልል ትምህርት ቢሮ ዛሬ የወጣው መግለጫ ሰሞኑን የትምህርት ሚኒስቴር የወሰነውን ውሳኔ ተከትሎ የወጣ ነው። የትምህርት ሚኒስቴር ሰሞኑን ይፋ ባደረገው ውሳኔ በ2013 ዓ ም የ12ተኛ ክፍል ብሔራዊ መልቀቂያ ፈተናን በጦርነት በጦርነትና በግጭት ውስጥ ሆነው የተፈተኑና የማለፊያ ነጥብ ያላመጡ ተማሪዎች በ2014 ዓ.ም በሚሰጠው የ12ተኛ ክፍል ሀገር አቀፍ ፈተና እንደ መደበኛ ተማሪ እንዲፈተኑ እንደሚያደርግ አስታውቋል። የአማራ ክልል ትምህርት ቢሮ ኋላ ኃላፊ ዶክተር ማተብ ታፈረ ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ደግሞ ተጨማሪ ውሳኔ ይፋ አድርገዋል። በ2013 ዓመተ ምህረት የ12ተኛ ክፍል ብሔራዊ ፈተና 50 በመቶና ከዚያ በላይ ውጤት አምጥተው ወደ ዩኒቨርሲቲዎች መግባት ያልቻሉ ተማሪዎች በክልሉ መምህራን ኮሌጆች በመደበኛው የዲግሪ መርሃ ግብር የመምህርነት ስልጠና እንዲጀምሩ መወሰኑንና ሰፋ ያለ ቁጥር ለመቀበልም ውሳኔ ተላልፎ ዝግጅት እያደረገ መሆኑን ነው የገለጹት። የሰሞኑን ውሳኔዎች እንደ በጎና አዎንታዊ እርምጃ የወሰዱ የመኖራቸውን ያህል በቂ እንዳልሆነ በመግለጽ የሚከራከሩም አሉ። ውሳኔዎቹ የተማሪዎችን ቅሬታ ከማስተካከል አንጻር እንዴት እንደሚታዩ የተጠየቁት የአማራ ተማሪዎች ማህበር ፕሬዚዳንት እሸቱ ጌትነት ለምሳሌ ተከታዩን ነው የመለሱት። ጥያቄያችን ይህ አይደለም። ሲጀመር መለሰው ማለት አንችልም። ለምን የጠየቀው ጥያቄ መጀመሪያው ፈተናነቱን አጧል። ወድቆ በየትኛውም ቦታ ያለው እንደገና ይሰጥ ነው። ፈተናው ተሰርዟል ተብሎ እንደ ሁለት ሺ አስራ አንዱ። ስለዚህ የፍትህ ጥያቄ ነው የጠየቅ። አሁንም የተመለሰው ጥያቄ የአንድ ትውልድ ክፍተት የሚፈጥር ነው። ለምሳሌ የአንድ ትውልድ ክፍተት ሚይዝ አምሳ ፐርሰንት በላይ ያመጣው ያለፉ ተማሪዎች በጣም ጥቂቶች ናቸው። ከዚህ በታች አመጣችኋል የተባሉ ሰዎች ግን የእነዚህ ሰዎች የእጃቸው ስራ የስራቸው ውጤት አይደለም። ስርአቱ ያመጣው በራሱ ስህተት ያመጣውን እንትን ሊቀጡበት የሚችል አንዳች ጉዳይ የለም። በዚህ ምክንያት የእነዚህ ልጆች ጥፋት የአንድ አመት ቅጣት ቀላል አይደለም። በሌላ መልኩ እነዚህ ልጆች ተደምሮ ተደምሮ ከቀጣዩ ጋር ሲፈተኑ አሁንም የማለፍ እድላቸው አጠቃላይ ክልሉ ላይ እጅግ በጣም አደገኛ ነው የሚሆን። ለምን አሁንም ቀጥታ የማለፍ ውጤቱ የሚሰለው በዩኒቨርሲቲዎች ሆታ ነው። ለምሳሌ እያንዳንዱ ዩኒቨርሲቲ ስንት ቦታ አላችሁ ተብሎ ገና ቀድሞ ሚያዚያ ወይ ምናምን ላይ ሆታ ይናገራሉ። በዛ ሆታ ነው ይህን ያህል ተማሪ ይፈለጋል። ስለዚህ ይህን ያመጡ ተማሪዎች ይለፉ ነው የሚባለው። እርማት ሆን ተብሎ ውጤቱ መጀመሪያ ተበላሽቷል። መቶ ሀምሳ መቶ አርባ ያመጡ ልጆች አሉ። አራት መቶ አምስት መቶ መምጣት የሚችሉ ልጆች። መምህርነት የፍላጎት ጉዳይ ነው። አንድ ላይ ምንም ይሁን ምንም የቀረበልህ አንድ ነገር አለ ወይ ትበላለህ ወይ ጦም ትንታድራለህ አይነት ነገር ነው። በጥቅሉ ግን ከአነሳሹ ጥያቄ አንጻር ጥያቄያችን አልተመለሰም፣ ግን አንጻራዊ እየተሻለ ነው በሚል ወስድናዋል። ከአማራ ክልል ትምህርት ቢሮ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የቢሮ ኃላፊ ዶክተር ማተብ ታፈረን እንዲሁም ምክትሎቻቸውን ለማነጋገር በተደጋጋሚ በእጅ ስልካቸው ብንደውልም መልስ ማግኘት አልቻልንም። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ማክሰኞ ፕሮግራማችን ነው በመከታተል ላይ የምትገኙት። አንድ የፕሮግራም ማሳሰቢያ ያለን ጋቢና ቪኦኤ ነገ ረቡዕ ሚያዚያ 12 2014 ዓ ም ኦቲዝምና እናትነት በሚል ርዕስ ለመወያየት እናቶችንና የአይምሮ ሕክምና ባለሙያ ጋብዘናል። በዚህ ዙሪያ ጥያቄ ወይም አስተያየት ካላችሁ በቀጥታ የስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። የዋትሳፕ ቁጥራችን 2022513505 ነው። በተጨማሪም በፌስቡክ አት ቪኦኤ አማሃሪክ ላይ መልእክታችሁን ብትልኩልንም ይደርሰናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። በዚህ በፌስቡክ ገጻችን አሁን እየተከታተላችሁ በምትገኙበት የፌስቡክ ገጻችን ላይም ጥያቄ ካላችሁ ጥያቄያችሁን አስፍሩ፣ ለጋቢና ቪኦኤ የዝግጅት ክፍል ባልደረቦች እናደርሳለን። ወደ ተከታዩ ዘገባችን እንውሰዳችሁ። በደቡብ ኢትዮጵያ ክልል ሀዲያ ዞን ዋቸሞ ዩኒቨርሲቲ ቅጥር ግቢ ውስጥ ለዘጠኝ ወራት ታስረን ቆይተናል ያሉ አንድ ሺ ሶስት መቶ የትግራይ ተወላጆች ሰሞኑን መፈታታቸውን ከመካከላቸው እንደነበር የገለጹ ለአሜሪካ ድምጽ ተናግረዋል። የተያዙበት ምክንያት እንዳልተነገራቸውና ዳኛ ፊትም አለመቅረባቸውን ገልጸዋል። ከፌዴራል ፖሊስ ከፍትህ ሚኒስቴርና ከሰብአዊ መብቶች ኮሚሽን እንዲሁም ከዋቻሞ ዩኒቨርሲቲ ምላሽ ወይም አስተያየት ለማግኘት ያደረገው ጥረት እንዳልተሳካ ገልጾ የትግረኛ ክፍል ፕሮግራም ዝግጅት ክፍል ባልደረባ ገብረ ገብረ መድን ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። አዲስ አበባ ውስጥ በኮንስትራክሽን ስራ ተቀጥሮ ይሰራ እንደነበረ የገለጸውና ና እድሜው ሰላሳ ስድስት ዓመት እንደሆነ የሚናገረው መረሳ አባዲ አፋር ሚሌ ኬላ ላይ ከሌሎች ለይተው ሰብስበው ወሰዱን ይላል። ከአየ ምንም ለምንድን ነው የምታስሩን ብለን ብንጠይቃቸውም አልነገሩንም። በረሃ ላይ መኪና ውስጥ ሦስት ቀን ካሳደሩን በኋላ ከተለያዩ የአፋር አካባቢዎች ተሰብስበው በዘጠኝ መኪና ወደ ደቡብ ክልል ሀዲያ ዞን ሾኔ የተባለች ከተማ ወሰዱንና የዋቸሞ ዩኒቨርሲቲ ግብርና ምርምር ቅርንጫፍ ውስጥ ሐምሌ 12 ቀን 2013 ዓ ም ላይ አስገቡን እስከ ሚያዝያ አራት 2014 ዓ ም አቆይተው አዲስ አበባ አመጡም። የያዟቸው አጅበው የወሰዳቸውና እስር ላይ እያሉም ሲጠብቋቸው የነበሩት የፌዴራል ፖሊስ አባላት እንደነበሩ እነዚሁ በማናውቀው ወይም ባልተነገረን ምክንያት ታስረን ቆየ የሚሉት የትግራይ ተወላጆች ይናገራሉ። ከዘጠኝ ወራት በኋላ መለቀቃቸውን የተናገሩት ሰዎች ታስረው የነበረበት አካባቢ ጫካ እንደነበረና ጠያቂም እንዳልነበራቸው አመልክተዋል። መጀመሪያ በዘጠኝ በሁለተኛ ዙር ደግሞ በአስር መኪኖች ተጭነው መወሰዳቸውን መረሳ ገልጿል። በቃ ያሰሩን መታወቂያችን የትግራይ ስለሆነ፣ ትግርኛ ተናጋሪዎች በመሆናችን፣ ገብረ እግዚአብሔር፣ ገብረ ማርያም የሚባሉ ስሞች ስላሉን እንጂ ያገኙብን ምንም ነገር የለም። አውቶቡስ ውስጥ የአማራና የአፋር ክልሎች መታወቂያ ከያዙት እኛን ለይተው እነሱን በሌላ መኪና ሸኝተው እኛን ወሰዱን። ለዘጠኝ ወራት ጠያቂና የሚያናግራቸው እንዳልነበረ በቀን ለ21 ሰዓታት ከታሰሩበት ክፍል መውጣት እንደማይፈቀድላቸውና የአካል ጥቃት የሚፈጸምባቸው እንደነበረ መድረሳ አመልክቷል። በዱላ ይቀጠቅጡን ነበር። በነገራችን ላይ የሰው ልጅ በእንደዚህ አይነት ሁኔታ ሲቀጠቀጥ አይቼ አላውቅም። በጣም ነው የሚያሳዝነው። ሰዎች ያልሞቱት በእግዚአብሔር ኃይል ነው። እያነከሱና የአካል ጉዳተኛ ሆነው ይወጡም አሉ። ከታሳሪዎቹ መካከል 130 ሴቶች እንደነበሩ፣ ነፍሰ ጡርና የሁለት ዓመት ልጅ ያላትን ጨምሮ እናቶችም እንደሚገኙበት ወላጅ የሌላቸው የ አስራ ሁለት አመት ልጆችም እንደ ነበሩ የተናገሩ አሉ። የትውልድ አካባቢዋ ደቡብ ትግራይ ወጀራት ከተማ እንደሆነ የምትናገረው ህልፊ አሰፋ ሀደራ ሳኡዲ አረቢያ ውስጥ ለሁለት ወራት ታስራ ወደ ሀገሯ ስትመለስ መያዟን ትገልጻለች። የጸጥታ ባልደረቦች እሷና ጓደኞቿን ሀምሌ አምስት ሁለት ሺ አስራ ሶስት አመተ ምረት ሰመራ ውስጥ ከተኙበት ሌሊት ቀስቅሰው መታወቂያቸውና ስልኮቻቸውን ነጥቀው ወደ ደቡብ ህዝቦች ክልል እንደ ወሰዷቸው ህልፊ ትገልጻለች። ሶስት ሴቶች እስር ቤት ውስጥ እንደ ተገላገሉና ሁለቱም ሊወልዱ ተቃርበው እንደ ወጡ አመልክታለች። መጀመሪያ እናንተ ችግር ስለሌለባችሁ ትወጣላችሁ ይሉን ነበር። ቆይተው ግን ይቀጠቀጡን ጀመር። በብዙ ጭንቀትና በሽታ ውስጥ ነው የነበር። ነው የሚበዛው ሰው በቲቢ ተይዟል። ሰው ታሞ ይሄድና ቲቪ ሀል ይባላል። በቂ ሕክምና ሳያገኙ አንዲት ሴትና አንድ ወንድ ሞተዋል። አንድ ወንድ ደግሞ ሊያመልጥ ሞክሮ ፖሊሶች በር ላይ ገደሉት። በቃ ሲናደዱ ወይ ሰው ከጠፋባቸው እኛን ሴቶቹን ጭምር ነው የሚደበድቡን። መያዝ 4 214 ዓ ከታሰሩበት በ17 አውቶቡሶች አሳፍረው አዲስ አበባ ቃሊቲ በሚገኘው የአውቶቡስ መናኸሪያ አራግፈው እንደ ተናግረዋል። የዋቻሞ ዩኒቨርሲቲን ምላሽ በስልክ ለማግኘት ያደረግነው ሙከራ አለመሳካቱን ገብረ በዘገባው ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽነርን ጨምሮ የኮሚሽኑ የተለያዩ ባለስልጣናት የፌዴራል ፖሊስ ኮሚሽነርንና የህዝብ ግንኙነት ኃላፊውን የፍትህ ሚኒስቴር ቃል አቀባይን ለማግኘትና ማብራሪያ ለማድረግ ያደረገው ተከታታይ ጥረት እንዳልተሳካለትም ገብረ ገብረ መድህን አመልክቷል። ቀደም ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በአስቸኳይ ጊዜ አዋጅ ምክንያት ከታሰሩት ሰዎች የሚበልጡት የሚበዙት የተያዙት በግለሰቦች ጠቆማ ብቻ መሆኑንና ከታሳሪዎቹ የሚበዙትም የትግራይ ተወላጆች እንደነበሩ ገልጾ ነበር። አምነስቲ ኢንተርናሽናልና ሌሎች የሰብአዊ መብቶች ተሟጋቾች የትግራይ ተወላጆች አዲስ አበባና ሌሎች አካባቢዎች በጅምላና በዘፈቀደ እንደሚታሰሩ ሲገልጹ ቆይተዋል። አውስትሬሊያ፣ ካናዳ፣ ዴንማርክ፣ ኔዘርላንድ፣ እንግሊዝና አሜሪካ ባለፈው ታኅሣሥ ባወጡት መግለጫ የኢትዮጵያ መንግስት ማንነትን መሰረት እያደረገና ያለ ክስ እያሰረ መሆኑን በመጠቆም ሁኔታው እንደሚያሳስባቸው ገልጸው ነበር። የኢትዮጵያ መንግስት ግን የትግራይ ተወላጆች በመሆናቸው ምክንያት ብቻ የታሰሩ የሉም እያለ ሲያስተባብል መቆየቱ ይታወቃል። ለሁለተኛ አጋማሽ የያዝ ናቸው! መደበኛ ሳምንታዊ ዝግጅቶቻችን ጀምረዋል። በቅድሚያ ንግድና ምጣኔ ሀብት በኢትዮጵያ ከጊዜ ወደ ጊዜ እያሻቀበ የሚሄደውን የዋጋ ንረት ለማረጋጋት የግብርና ውጤቶችን በቀጥታ ለተጠቃሚው የሚያደርስ አዲስ የበይነ መረብ መገበቢያ ስርዓት መዘርጋቱን ፐርፐዝ ብላክ የተሰኘ ተቋም አስታውቋል። በተቋቋመ አንድ ዓመት ባልሞላው ጊዜ ውስጥ 11 የችርቻሮ መሸጫ ሱቆችን መክፈት እና ከ260 በላይ ለሚሆኑ ወጣቶች የስራ እድል መፍጠር መቻሉን የሚናገረው ይህ ተቋም የጀመረው ከገበሬው ዶት ኮም የተሰኘ ድረገጽ ዓላማው በዋናነት በኑሮ ውድነት እየተሰቃየ የሚገኘውን ህብረተሰብ ለመደገፍ እና ገበሬው ከምርቱ የሚገኘው ትርፍ ቀጥተኛ ተጠቃሚ ለማድረግ መሆኑን የድርጅቱ ዋና ስራ አስፈጻሚ ለአሜሪካ ድምጽ ተናግረዋል። ስመኝሽ የቆየ ከዶክተር ፍስህና በይነ መረቡ ላይ ምርታቸውን ካቀረቡ ገበሬዎች ጋር ቆይታ አድርጋለች፣ እንደሚከተለው ይቀርባል። ኢትዮጵያ ውስጥ ዋጋ ያልጨመረ ሸቀጥ የለም፣ ምግብን ጨምሮ። ይህ ከጊዜ ወደ ጊዜ እየተባባሰ የሚሄደው የኑሮ ውድነት ደግሞ ሸማቹንም ነጋዴዎችንም አማሯል። የምጣኔ ሀብት ባለሙያዎች እንደሚሉት ለዚህ የዋጋ ንረት ምክንያት ሆነው ከሚቀርቡ ጉዳዮች አንዱ በአምራቾችና በሸማቾች መካከል ያለው የአቅርቦት ሰንሰለት ረጅም እና በደላሎች የሚመራ መሆኑ ነው። ለምሳሌ በጅማ ከተማ ጌራ ወረዳ አካባቢ በንብ እርባታ የሚተዳደሩት አቶ ሲሳይ ግርማ የሚያመርቱትን ማር የሚሸጡት ከ250 እስከ 300 ብር ነው። አዲስ አበባ ላይ የማር ገበያ እስከ 1 ሺህ 800 ብር ይሸጣል። እኛ ጋር ባለው ሁኔታ ከ250 ብር እስከ 300 ብር ነው የሚሸጠው ማራችን እናንተ በ250 አቅርባችሁ ከ1 ሺህ ድረስ ይሸጠ አሁ ገበያው ላ ገበያ እስከአንድ ሺ ብር ማር ይሸጣል ያ ማለት እንግዲህ ያለውን ልዩነት መረዳት ይቻላል አሁን ማር መብላት የሚችለው ሰው ሀብታም ሰው ሆኗል ደሀው አካል ማርን ማሰቡን ሊያቆሙበት ጊዜ ያለ አሁን ላይ ገበሬው ምርቱን በሚያቀርብበት ዋጋና ምርቱ ለሸማቾች በሚቀርብበት ዋጋ መካከል እንዴት ይህን ያክል ሰፊ ልዩነት ሊፈጠር ቻለ ለአቶ ሲሳይ ያቀረብኩላቸው ጥያቄ ነው እያንዳንዱ ነጋዴ ይመጣል እኛ ጋር በዚሁ ዋጋ ትሸጣለ። ሴጥን ካልሸጥ ዋጋ ላይ ያነሱ ስለሚሉት እኛ ራሳችን ለምንን ነበር የምንሸጠው ብዙ ገበሬዎች ተጎጂዎች ናቸው። እንደዚህ አይነት ጥሩ ነገር እየሰሩ የማር ምርታቸውን ወይም ደግሞ የእርሻ ምርታቸውን በአግባቡ መሸጥ አይችሉም። ግብርና ኢኮሜርስ ወይም የዲጂታል መገበያያ ስርዓት እንዲሁም ሌሎች ተዛማች ስራዎችን ለማከናወን ከአመት በፊት ስራ የጀመረው ፐርፐዝ ብላክ ኢትዮጵያ የዋጋ ንረትን የሚያባብሰውን ሰንሰለት ለመበጠስና የገበሬውን ምርት በኑሮ ውድነት ለሚሰቃየው የህብረተሰብ ክፍል በቀጥታና በቅናሽ ለማቅረብ የሚያስችል ከገበሬው ዶት ኮም የተሰኘ አዲስ ገበያ እድል ከሰሞኑ ይፋ አድርጓል። የግብርና ምርቶችን ለመጀመሪያ ጊዜ በበይነ መረብ አማካኝነት ለገበያ የሚያቀርበው አዲስ የግብይ ስርዓት ለአርሶ አደሩ የተሻለ የገበያ አማራጭ ይዞ የቀረበ መሆኑን የተቋሙ ዋና ስራ አስፈጻሚ ዶክተር ፍሳ ሸቱ ይገልጻሉ። አብዛኛው ጤፍ ለምሳሌ ሁለት ሺህ ብር የሚሸጥ የነበረ ጤፍ ከተማ ገብታ ምር ሲሸጥ ተጠቃሚ አሁንም ማለት ነው። በዚህ አሁንኛ ምንድን ነው? በዚህ ሂደት ውስጥ ይህ ሲስተም ሲዘረጋ ገበሬው ራሱ ልክ አማዞን እንዳደረገው ቬንደር ሆኖ ሲገኝ ማለት ነው። ገበሬው ራሱን ዋጋውን የሚወስደው በቀጥታኛ ምርት ማሰባሰቢያ ማዕከሉን ከሴታፕ ካደረግለት ምርቱን እዛ አስቀምጦ ማርኬቱን የማርኬቱን ዋጋ ራስ ወስኖ ሚድል ሜኖችን በማስወገድ ለምሳሌ አምስት ሺ የሚሸጠውን ገበሬው በሶስት ሺ እንኳን የሚሸጠው ማለት ነው። እርግጠኛ ነ ኮንሱመሩ ከገበሬው ቀጥታ ይገዛል። ስለዚህ ኮንሱመሩ ዋጋው ስለሚቀንስል ተጠቃሚ ይሆናል። ገበሬው ሌላው ቢቀር እንኳን አንድ ሺ ብር ትር ያገኛል ማለት ነው እና በእንደዚህ አይነት ገበሬውን በቀጥታ ከሸማቸው ብረት ሰብ ጋር በማገናኘት ገበሬው ራሱ ገም የራሱን ዋጋ የምርቱን ዋጋ የልፋቱን ዋጋ ራሱ እንዲገምት ኦፖርቹኒቲ ከፈጠረለት ሌላው ዓለም ላይ ሁሉ የታየው በቀጥታ ተጠቃሚ ይሆናል ማለት ነው። ዶክተር ፍስሀ የበየነ መረብ መገበያያ የሆነው ከገበሬው ዶት ኮም ለገበያ ሳይቀርብ ባክኖ የሚቀረውን ምርትም እንደሚያስቀር ያስረዳሉ። በአጠቃላይ በአሁኑ ሰዓት ኢትዮጵያ ውስጥ የምርት ምክንያት ብቻ ማለት ነው ፖስት አርበስት የምርት ምክንያት ከአርባ ፐርሰንት በላይ አለ። ያ ማለት ምንድን ነው? ገበሬው በዚህ በሰንሰለት ኢትዮጵ አክሰስ ስለሌለው ብዙ ምርቶች ወደ ገበያ ሳይወጡ ይባክናሉ፣ ይበሰብታሉ፣ ይበላሻሉ። በተለይ ደግሞ ኢትዮጵያ ያለው ሀገር የኮልድ ቼን የቅዝቃዜ ሰንሰለት ንበለው ባለመኖሩ የተነሳ ነው ብዙ የምርት ምክነት ይኖራል። ስለዚህ ሁለት ነገር ነው። አንደኛው ኦር ሳፕላይ በመጣ ጊዜ የዋጋ ንረት የቀነስ ይሄዳል። ከዛ ባሻገር ደግሞ ሚድል ሜኖችን በመወገዳቸው ገበሬው በተመጣጣኝ ዋጋ ለሸማቹ በማቅረቡ ገበሬውም ተጠቃሚ ይሆናል ሸማቹ ጋሚሆናል ማለት ከገበሬው ዶት ኮም የተሰኘውን ድረ ገጽ ለማየት ሞክር ያለው እዛ ላይ እንደሚታየው ከአትክልት ፍራፍሬዎች፣ የእንስሳት ተዋጽኦ እንዲሁም መጠጦችን ጨምሮ ለገበያ ሲቀርቡ አይቻለሁ እና ህብረተሰቡ በምን መልኩ ነው ግብይት የሚያካሄደው? ያከፋፈል ስነ ስርአቱ በተጨማሪም ደግሞ ቤቱ የሚደርስለት በምን መልኩ? አሁን አንቺ ለቤተሰቡ አስቤዛ መግዛት አሜሪካ ሆነች ማለት ነው። ነገሩ በሁለት አይነት መንገድ ነው። አንደኛ ፉሊ ኦንላይን በሆነ አካሄድ ያው አማዞን ሊኖር እንደሚሸጥበት በቀጥታ እያንዳንዱ ሰው መርጦ እና መግዛት የሚችልበት ስርአት አለ። ሌላኛው ደግሞ ያው ሀገራችን የተጨባጭ ሁኔታ ቴክኖሎጂ ላይ ሙሉ በሙሉ ዲፔንድ የማያደርግ ስለሆነ ከባድ ስለሆነ አብዛኛው እንደ ማጆሪቲ አሁን መጀመሪያ ላይ የሚሆነው ሰው በኮል ሴንተር ወይም ስልክ ደውሎ የሚፈልገውን ምርት በሚፈልገው መጠን ያዛል። ያዘዘው ምርት ቤቱ ድረስ ይሄ ብጠታል ቤት ድረስ ሄድለት ካሽ ኦን ዴሊቨሪ። አብዛኛው አሁን የተጀመረው ይሄ አዲስ አበባ ላይ ብቻ ነው ወይስ ሌሎች ከተሞች ላይም ተግባራዊ መሆን ጀምሯል? አሁን አዲስ አበባ ላይ ነው የጀመርነው። በሂደት ሌሎች ከተሞች ከገበሬው ዶት ኮም የድህረ ገጽ መገበያያ ይፋ መደረጉን ተከትሎ ምርቶቻቸውን ለተጠቃሚው በቀጥታ ካቀረቡ ገበሬዎች መካከል አቶ ሲሳይ አንዱ ናቸው። የሚሰሩት ስራ ከገበሬው ምርቱን ተቀብለው ለተጠቃሚው አካል በአግባቡ ማድረስ ስለሆነ ከእነሱ ጋር ብሰራ እኔም ተጠቃሚ ነኝ። እነሱም ደግሞ ማህበረሰብን ጠቅመው እራሳቸውንም በመልካም ነገር ስለሚያስታውቁ ከእነሱ ጋር መስራቱ ለእኔ ትልቅ ነገር ነው ብዬ አምኝበት ከእነሱ ጋር ለመስራት ራሴን አዘጋጅቼ አሁን የተሻለ ነገር ማግኘት ችያለሁ። ገበሬው ያመረተው ምርት ለተጠቃሚው አካል ሲደርስለትና የላቡን ዋጋ ማግኘት ሲችል የማህበረሰቡ አንድ ችግር ይቀረፋል የሚሉት አቶ ሲሳይ የሚያመርቷቸውን የተፈጥሮ ማር፣ ሰምና ሌሎች የንብ ውጤቶችን በበይነ መረቡ ላይ ለገበያ አቅርበዋል። ሸማቹም አንድ ደቂቃ ባልሞላ ጊዜ ውስጥ ምርቱን በቀጥታ መግዛት ይችላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የማክሰኞ ምሽት የንግድና ምጣኔ ሀብት ዝግጅታችንን ነበር ያስደመጥ ናችሁ በሚቀጥለው ሳምንት ደግሞ የንግድና ምጣኔ ሀብትና የማክሰኞ ምሽት ትምህርት ፕሮግራማችንን ይዘን እንመጣለን። ጠብቁን። አሁን ወደ ተከታዩ ዘገባችን ውሰዳችሁ። የረመዳን ወር እንደመሆኑ በሱ ዙሪያ የተሰናዳ ዘገባ ነው። ከሁለት ዓመታት መራራቅ በኋላ ለመጀመሪያ ጊዜ ከሰሞኑ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን የእስልምና እምነት ተከታዮች ሰብሰብ ብለው የረመዳን ጾም ኢፍጣርን ስነ ስርዓት በጋራ ፈጽመዋል። በአናንዴል ሁለተኛ ደረጃ ትምህርት ቤት አዳራሽ የነበረውን በጋራ የማፍጠር ስነ ስርዓት የገቢ ማሰባሰቢያ ምሽት የታደመው ሀብታሙ ስዩም በጋቢና ቪኦኤ ፕሮግራማችን ላይ ያስተናዳው ዝግጅት አለ ለምሽቱ አድማጮቻችን ተመልካቾቻችን እንዲሆን በድጋሚ ይዘነው መተናል። እንደሚከተለው እናቀርበዋለን። ላለፉት ሁለት ዓመታት የኮቪድ ወረርሽኝ የተለመዱ ማኅበራዊ መስተጋብሮችን መከልከሉ ተሰባስበው ማዕድ የሚቋደሱ ወዳጅ ዘመዶችን፣ በወዳጅ መንፈስ የሚዘያየሩ ባለንጀሮችን ማየትን ብርቅ አድርጎብን ሰንብተዋል። ክስተቱ የፈጠረውን የመራራቅ ስሜት የሚያስታውሰው ወጣቱ ራሚ አቡበከር ዳግም ከበርካታ የእስልምና እምነት ተከታዮች ጋር ለኢፍጣር መቀመጡ የፈጠረበትን ደስታ እንዲያገራል በጣም መጀመሪያ፣ አልሐምዱሊላህ ማለት እፈልጋለሁ። አልሐምዱሊላህ ያው ከዛ ከቤት መውጣት ከማልነበረ ሰዓት አሁን እንደዚህ ተሰብስበን አጠገብ ላጠገብ ከቤተሰብ ከሙስሊም ወንድሞች እህቶቻችን ጋር ለማፍጠር ላበቃን ጌታ ምስጋና ላደርስ እፈልጋለሁ። እና አልሐምዱሊላህ የዛሬ ሁለት ዓመት ኮቪድ ላይ ከቤት መውጣት አንችልም፣ ሁሉም በየቤቱ ነበር። ቤተሰብ ከቤተሰቡ ችግር አብሮን ምግብ የማይሰራለት ሁሉም ችግር ላይ ነበር እና ይሄ ኮቪድ በመነሳቱ አልሐምድሊላህ ሰው አንድ ላይ በመምጣት አንድ ላይ በማፍጠር የሰውን ደስታ የልጆቹን ሁሉንም ደስታ ማየት እንችላለን። ልጅ ከልጅ ተገናኝቶ ትልቁ እያወራ ምን እያለና ደስ ያል አልሐምድሊላህ። ራሚ በ17 ዓመቱ ነበረ ወደ ዩናይትድ ስቴትስ የመጣው ዛሬ በሀያዎቹ መጀመሪያ ላይ ይገኛል። ለእርሱ ዛሬ የሚያደገባት ኢትዮጵያ የረመዳን ሰሞን ትዝታ ግሩምነት ከህሊና የሚሻር አይደለም። የአገር ቤትና የዚህ ሀገር የረመዳን ድባቡ ለውጥ። አገር ቤት በእርግጥ ስትወጣ፣ በየሱቆቹ በየመደብሮቹ በየቦታው ቁርአን አለ ምን አለ፣ መንዙማዎች አሉ፣ ነሺዳዎች አሉ እና ከከቤት ራሱ ስትወጣ የረመዳንነት ስሜቱ ይሰማሃል። እዛ በተለይ ደግሞ ሙስሊሙም ክርስቲያኑም አንድም ስለሆነ በቃ የረመዳንነት ስሜቱ እዚህ ስታዩ የሰው ሀገር ነው እስልምናም የተለመደበት ሀገር አለም አሁን ነው ገና መዳበር የጀመረው እና በእርግጥ ረመዳን ስሜቱን ለማወቅ ሙስሊሞች አካባቢ መሆን አለብን። ከኢትዮጵያ ልዩነቱ አንድ ያስተዋልኩት እሱ ነው። ወደ መስጊዶች፣ ወደ ሙስሊም የሚሰበሰቡበት ቦታ ኮሚኒቲ ቦታዎች ካልሄድን የረመዳንን ስሜት አይሰማንም። ጾም ብቻ ይሆናል። ጾመን ርቦን መግባት ብቻ ይሆናል። ራሚን ጨምሮ በመቶዎች የሚገመቱ የኢትዮጵያ እስልምና እምነት ተከታዮች የታደሙት ይህን ዝግጅት ያሰናዳው ፈርስቲ ጅራ ፋውንዴሽን የተባለው ማህበረሰብ ተኮር ተቋም ነው። የአሁኑ ምሽት የተሰናዳበትን ምክንያት ሊያስረዱን የፈቀዱት ኢማም ሸካሊድ ዑመር ናቸው። ይህ እንግዲህ ስብስብ ከሁለት ዓመት በኋላ ያደረግነው ነው። ሁለት ጾሞችን ወይም ረመዳን የሚባሉ የጾም ወራቶችን በዚህ በኮቪድ-19 ምክንያት ሰዎች የመገናኘት ሪስትሪክሽን ወይም ደግሞ ውስንነት ስለተደረገ መገናኘት አልቻልንም እና በርቀት ነበረ ሁሉም በየቤቱ። ስለዚህ ይህንን አይነት ስብስብ ማድረግ አልቻልንም። እኛ በየአመቱ ረመዳን በሚመጣበት ጊዜ ቅዳሜ ቅዳሜ በዚህ አይነት ሁኔታ እንሰባሰባለን። ቢያንስ ሶስት ቅዳሜዎችን ወይም ሁለት ቅዳሜዎችን ስብስብ እናደርጋለን። ከዛ ውስጥ አንዱ አመታዊ የፈርስት ጅራ የገቢ ማሰባሰብ ፕሮግራም ነው የሚሆነው። በዚህም አጋጣሚ እንግዲህ ስብስብ በሚሆኖርበት ጊዜ ቤተሰብ ከቤተሰብ ጋር፣ ልጆች ከልጆች ጋር፣ ትልልቆች ወላጆች ከትልልቆች ጋር የሚገናኙበት እና እርስ በርስ እስላማዊ ሰላምታቸውን የሚለዋወጡበት፣ ፍቅር የሚለዋወጡበት፣ አንድነታቸውን የሚያሳዩበት ጥሩ አጋጣሚ ነው። የረመዳን ወር ደግሞ ሰዎች ይቅር የሚባባሉበት፣ የሚረዳዱበት የተጣሉት ሁላ ይቅር የሚባባሉበት ወር ስለሆነ አጋጣሚውን እንግዲህ በዚህ አይነት ሁኔታ አሰባስበን ሰዎችን በጋራ እናደርጋለን። እንግዲህ እንደምታየው ልጆች እንደዚህ እዚህ ውስጥ በሚበርቁበት ጊዜ ከዚህ በላይ ደስታ የለም። ኢትዮጵያ ውስጥ ሰላምና እርቅ ሰፍን ዘንድ የእምነቱ ተከታዮች ጸሎት ወይንም ዱዓ እንዲሁም ምኞት እንደሆንም የሚያወሱት ሼክ ካሊድ ፈርስት ሂጅራ ፋውንዴሽን ወጣቶች ባህልና ትውፊታቸውን እንዲያውቁ ለማድረግ እንዲሁም በዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች በሰብአዊ ልግስና እንዲበረቱ ለማስቻል ስለዘረጋቸው መርሃ ግብሮችም ነግረውናል። ይሄ ኮሚኒቲ የመጀመሪያው ኮሚኒቲ ነው፣ በሰሜን አሜሪካ ላይ የፈርስት ሂጅራ ኮሚኒቲ የመጀመሪያው ነው ማለት ይቻላል። ነገር ግን እንደ እድሜው አላደገም። አሁን ግን ቁጭት ይዞታል ይሄ ማህበረሰብ። በቀጣይ እንግዲህ ማህበረሰቡ ላይ ትኩረት የሚያደርግ በተለይ ወጣቶቹ ላይ ትኩረት የሚያደርግ እንቅስቃሴ አድርገን እዚህ ሀገር ተወልዶ ያደጉትን ልጆች ሀገራቸውንም እንዲያስታውሱ እዚህ ያለውንም ደግሞ ከታች እየመጡ ያሉትንም ደግሞ በቲቶርም በተለያየም ሁኔታ ይዘው ለቁም ነገር እንዲያበቁ በጋራ በቅንጅት ለመስራት ዝግጅት ይዘናል እንግዲህ ከዛ በተረፈ እንግዲህ ፈርስቴ ሂጅራ እዚህ ያለውን ኮሚኒቲ ብቻ አይደለም አገር ቤት ያሉትንም ደግሞ ያስታውሳል። በተለይ በጾም መፍቻ ላይ በጾም መፍቻ ላይ ዘካተል ፍጥር የሚባል አለ። እያንዳንዱ ሰው ላይ 12 12 ዶላር በእያንዳንዱ ግለሰብ የሚከፈል አለ። አብዛኛውን ይህንን ገንዘብ ወደ አገር ቤት ልከን ለድሆች ነው የምናዳርሰው። ይህም አንዱ ሌላ እንትን ነው። ከዛ በተረፈ እንግዲህ የተለያዩ የድርቅ እና የተለያዩ ተፈጥሮ ችግሮች በጦርነትም ምክንያት ባለፈው በአፋርም በወሎም ለተደረገው ፈርስት የጅራ ኮሚኒቲ የበኩሉም አስተዋፅኦ አድርጎ ረድተዋል። እየረዳም ነው። ወደፊትም የሚረዳ ነው። እንግዲህ ይሄ ነው ፈርስት ጅራ። ሮማን ሁሴን የአሌክሳንድሪያ ቨርጂኒያ ከተማ ነዋሪ ናቸው። በእምነቱ ተከታዩ ዘንድ ቅድስ ጾም ተብሎ የሚገለጸው የረመዳን ሰሞን የእሳቸው ጸሎት ወይንም ዱዓ የትውልድ አገራቸው ሰላምና መረጋጋት እንደሆኑ ይናገራሉ። ለወዳጅ ዘመድ፣ ለአገር በተለይ በጣም ጸሎት የሚያስፈልግበት ወቅት ነው እና ይሄን ረመዳን ምክንያት በማድረግ አልሐምዱላህ ረብል ዓለሚን የተለየ ወር ነው እና በጣም በጥልቅ የምናምነው ጸሎት በልዩ መልክ የሚሰማበት ነው። አላህ ሁሌም ጸሎታችን ይሰማል፣ ምንጊዜ መባሪያዎችን ጸሎት ይሰማል። ግን ይሄ ወር ደግሞ የባሰ ልባችን ተከፍቶ አላህ ጋር ቀረብ ብለን የሚሰማበት ነው ብለን ስለምናሰብ ልዩ ጸሎት ነው የምናደርገው። እኔ በበኩሌ ሁሉም እንደማምነው ከሆነ የአሁኑ ጊዜ ጸሎቴ እውነቴን ነው የምልህ ከልቤ ለአገሬ ነው። በአገር ደረጃ ነው ጸሎት እያለ ለአገራችን፣ ለዓለም ሁሉ ሰላምን የምንመኝበት ጸሎት ነው እና አላህ ይስማን ይቀበለን። ይሄን ወር እንግዲህ ለየት ያለው ወር ውስጥ ይሄ ጸሎታችን ይንስማ፣ ሰላም ይስፈን በዓለም ላይ። ወይዘሮ ሮማን ከብዙ ጊዜ በኋላ ዳግም ማህበረሰቡ ተሰባስቦ በጋራ ማፍጠር መቻሉ ልዩ ትርጉም እንዳለው አክለዋል። ሕጻናት፣ ወጣቶች፣ አረጋውያን በጋራ የተሳተፉበት ይሄ ምሽት ተሰባስቦ ማዕድ ከመቋደስ በዘለለ ፈርስ ጅራ በሀገር ውስጥ ለሚያደርጋቸው እንቅስቃሴዎች የሚረዳ የገቢ ማሰባሰቢያ ዝግጅትም ተከናውኖበታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ለምሽቱ የያዝናቸው ዝግጅቶቻችን ተጠናቀዋል። አማርኛ ቋንቋ አገልግሎት የተመደበው የአየር ሰዓትም ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት፣ ጥቆማ ካላችሁ በኢሜል አድራሻችን ሆርን አት ቪኤ ኒውስ ዶት ኮም በአት ቪኤ አምሃሪክ የፌስቡክ ገጻችን ደግሞ መልእክት በመላክ ሀሳባችሁን አካፍሉን። ጥያቄዎችም ካሏችሁ ላኩልን። ሀሽታግ ቪኤ አምሃሪክ የትዊተር ገጻችን ነው። ጎብኙን ተከተሉን፣ ተነጋገሩ፣ ተወያዩ ሀሳባችሁን አካፍሉን። ሁለት ዜሮ ሁለት ሁለት ሀምስ አንድ ሰላሳ አምስት ዜሮ አምስት የዋትሳፕ ቁጥራችን ነው። አስተያየቶቻችሁን በድምጽ በተቀረጸ መረጃ አካፍሉን፣ በጽሑፍም ላኩልን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበሩ። ከኤልያስ አስማረ ስርጭቱን ከስቱዲዮ አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት እንገናኛለን። ለዛሬው ሰላም፣ በደህና ደሩ። زي بحصر معبل بعشرة ساعات بعشران حموشة متر بان كمون بتلفزيون نتكتا تلو اب ايثيوسات بقطع تاز محلل دمص امريكايو